ዋናው እንግዲህ ምንድን ነው ስለ እስረኞችን በሚመለከት በርካታ እስረኞች እንዳሉ የኦሮሞ ብሔራዊ ኮንግረስ ሊቀመንበር ስለነበሩት ጉዳይ ነው ለዶክተር መራራ ጉዲና እና እንዲሁም ደግሞ ስለ አስቸኳይ አዋጁ ጉዳይ እነዚህ እነዚህ ናቸው እንግዲህ ዋና ዋናዎቹ ስለ ዶክተር መራራ ጉዲና የክስ ሂደት የተናገሩት ነገር አለ የኦሮሞ ብሔራዊ ኮንግረስ ሊቀመንበር ዶክተር መራራ ጉዲና ሰላማዊ ትግል ለማካሄድ ድርጅታቸው ተስማምቶ ፈቃድ ተሰጥቶት ይህንን በመጣስ የትጥቅ ትግል ከሚያደርጉ ጋራ በመወያየት ያለውን ስርዓት ለመቀልበስ ጥረት አድርገዋል የሚል ነው። ከዚህ ጉዳይ ጋር ተያይዞ በውጭ ሀገር በተለይ በአውሮፓ ይህንን አስመልክቶ ለሚሰነዘረው ሁሉ አሉ፣ ኢትዮጵያ ሉዓላዊ ሀገር ነች ማንም ከህግ በላይ ሊሆን አይችልም የሚል መልስ ሰጥተውበታል በጋዜጣዊ መግለጫው ላይ ሙስና በመንግስታቸው ውስጥ ስላሳደረው ጫና ጠዋት ሲናገሩ ነበረ እንዲያው ታሰሩ ስለተባሉ ሹማምንት በቀጣይ ሙስና ላይ መንግስታቸው አሊያም ፓርቲያቸው ስለሚወስዱት እርምጃ አንተ በታደምከው በከሰዓት በኋላው ጋዜጣዊ መግለጫ ላይ የጠቀሱት ነገር ይኖር ይሆን ይሄ ጉዳይ በደንብ እየተጣራ ያለ ጉዳይ ነውና ብቁ ያልሆኑ ተጠያቂ እንደሚሆኑ ራሳቸውም ቢሆን ከካቢኔያቸው ውስጥ ለውጥ እንዳደረጉ እኔም ራሴ በሆን ገና የምገመገምና ትንምልነኝ ብለዋል። ብዙዎች ጉዳያቸው እየታየና ዝርዝራቸው ስም ዝርዝራቸው ለዚህ ጉዳይ ለዚህ ወንጀል ላሉት ተጠያቂ ናቸው የሚሏቸው በደም ተጻፎ ካወቀ በኋላ በፓርላማም ከታየ በኋላ ከዛ በኋላ የሱ ዝርዝራቸው እነማ ቦታቸው እንደነበረ ለሕዝብ ይጠቀሳል ነው ያሉት ጠቅላይ ሚኒስትሩ። ፖለቲካዊ ቀውስና የአስቸኳይ ጊዜ አዋጁ በኢኮኖሚው ላይ የከፋ ተጽዕኖ አላደረሰም ብለዋል። ጠዋት የሀገሪቱ ፖለቲካዊ ሁኔታ የአስቸኳይ ጊዜ አዋጁ በኢኮኖሚው ላይ ስላሳደረው ተጽዕኖ ያሉት ነገር ይኖር ይሆን? አዎ፣ በዚህ ላይ የፖለቲካ ቀውስም ሆነ ማንኛውም ለምሳሌ የዓለም አቀፍ የገንዘብ ተቋም እንደ አይኤምኤስ ያለ ያረጋገጠው ጉዳይ ነው፣ እና ይህን ያህል ተጽዕኖ ያመጣው ጉዳይ የለም እርግጥ ነው አሉ። ስለዚህ የውጭ ምንዛሪ ትንሽ ጉድለት ስላለ ስለሚታይ አሁን ወጪ ንግድ ላይ ማተኮር ስለሚገባ ይሄንን ደግሞ በተለያዩ ዘርፍ መሆን አለበት፣ በአንድ አቅጣጫ ብቻ ሲሆን ንግዳችንን ዘርፍን ዘርፈ ብዙ እናደርገዋለን እና ይህን ያህል ግን በኢኮኖሚው ላይ ተጽዕኖ ያመጣ የለም ብሎ አረጋግጠዋል።